የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምረዋል ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እንቆያለን ሰላም እንደምናመሻችሁ የዛሬ አርብ ህዳር 7 2011 ዓ ም ምሽት ዝግጅታችንን እናስታውቃችሁ። በወቅታዊ የኢትዮጵያ ጉዳዮች ላይ የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋን በቃለ ምልልስ ይዘናቸዋል። ከብዙ መከራና ጭንቀት ውስጥ የወጣ ማህበረሰብ ስለሆነ እነኝህ ለውጦች ቶሎ እንዲሄዱ ይፈልጋል። ይሄ ለውጦች ደግሞ በቶሎ አልሄዱም በሚል የሚፈጠሩ አለመረጋጋቶች አሉ። በሌላ ዘገባችን መንግስት ከሙስናና ከሰብአዊ መብት ጥሰት ጋር እየወሰደ ያለው እርምጃ ውስን በሆነው የሀገሪቱ ሀብት ላይ የተደረገውን ምዝበራ መንግስት ይፋ ማድረጉና አጥፊዎችንም በቁጥጥር ስር ማዋሉ ማንም ከሕግ በታች መሆኑን ማሳያ ነው ሲሉ አንዳንድ የባህር ዳር ከተማ ነዋሪዎች ገለጹ። ህዝቡም የሕግ የበላይነት አለ ብሎ ተስፋ የሚያደርግበት ሁኔታ ነው የተፈጠረው። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኤርትራ ላይ ጥሎት የነበረው ማዕቀብ መነሳ ን በተመለከተ አስተያየቶችን ይዘናል። ሌሎች ዘገባዎችም አሉን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ጋቢና ቪኦኤ ስስ ቶር ከተከታተሉት ከአሜሪካ ድምጽ ራዲዮ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። በኢትዮጵያ ባለፉት ስምንት ወራት ሁለት ተቃራኒ የሚመስሉ ሁነቶች እየተስተዋሉ ይገኛሉ። በአንድ በኩል የዴሞክራሲ የሕግ የበላይነት የኢኮኖሚ ግንባታ ይታያል። በሌላ በኩል ደግሞ አለመረጋጋት፣ የሰላም መናጋትና ሕገወጥነት በግልም ሆነ በቡድን መጻይ እድሎች እርግጠኛ አለመሆን ይስተዋላል። ይህንን ወቅታዊ ሁኔታ አስመልክቶ የቪኦኤው ዘጋቢያችን መለስካቸው አመሀ ከአርበኞች ግንቦት ሰባት ሊቀመንበር ከፕሮፌሰር ብርሃኑ ነጋ ጋር ቆይታ አድርጓል። ከጥቂት ወራት በፊት የአርበኞች ግንቦት ሰባት አመራር አባላት የኢትዮጵያ መንግስት ያደረገውን ጥሪ ተከትሎ ወደ ሀገራቸው በገቡበት ወቅት የድርጅቱ መሪ ፕሮፌሰር ብርሃኑ ነጋ ሰፊ ንግግር አድርገው ነበረ። የንግግራቸው ጭብጥ አርበኞች ግንቦት ሰባት የለውጡን ሂደት እንዴት ይመለከተዋል የሚለውን የሚተነትን ነበረ። ሶስት ደረጃዎችን ሰጥተውታል። የመረጋጊያ፣ የተቋማት ግንባታና ዘላቂ የሀገር የመገንቢያ ጊዜ በማለት ዛሬ በመጀመሪያው ደረጃ የት ላይ እንገኛለን የሚል ጥያቄ ነበረ። መጀመሪያ በዛም ጊዜ ያቀረቡ ሴንሻል የሚለው የለውጡ ሂደት በምን መልክ ይሄዳል ምን ምን ደረጃዎች ያልፋል፣ የሚለውን የራሳችንን ግምገማ ያስቀምጥበት ነበር እና በዛ ሁኔታ መጀመሪያ ወደ እውነተኛ ዴሞክራሲያዊ ስርዓት እንሸጋገር የሚል አጠቃላይ ስምምነት ካለ ያንን ለማድረግ አገሪቱ ውስጥ ያለውን ሁኔታ በደንብ ገምግሞ የሰለጠነ ዴሞክራሲያዊ ስርዓት ለማቆም ለውጡ በምን በምን ደረጃ መሄድ አለበት፣ መወሰድ ያለባቸው እርምጃዎች ወይም ለውጡ የሚሄድባቸው ሂደቶች ምን መሆን አለባቸው በሚል ያቀረብነው ነውና የመጀመሪያው ስለተነ ፖለቲካ በመጀመሪያ ሰላምና መረጋጋትን ይፈልጋል። ያን ሰላምና መረጋጋትን መጀመሪያ ማስረገጥ ያስፈልጋል። እሱ ከሆነ በኋላና እንደዛ አይነት በሰላማዊ መንገድ ለመነጋገር ለመወያየት የሚያስችል ድባብ ከተፈጠረ በኋላ ዜ ወደሚቀጥለው እና እውነተኛ ዲሞክራሲያዊ ምርጫ ለማድረግ ወደሚያስፈልጉ የተቋም የህግ መሻሻሎች በጋራ ተመክሮ የሚኬድበት ሁለተኛ ደረጃ ይኖራል። ከዛ በኋላ ደግሞ ዘላቂው የአገሪቱ ፖለቲካ በምን መሰረት ላይ ይቆማል የሚለው ጥያቄ ምናልባትም ይሄ ምርጫ በደንብ ከተካሄደና እውነተኛ የህዝብ ውክልና ያለው መንግስት ከተመሰረተ በኋላ እነኚህ ስሱ የሆኑ ሴንሲቲቭ የሆኑ ኢሹዎች ከህገ መንግስት ጋር የተያያዙ ህገ መንግስቱን የመቀየር ጉዳዮች፣ ማሻሻል ጉዳዮች በምን መልክ ይሄዳሉ የሚለው ውይይት ከዛ በኋላ በሰከነ መንገድ ይሄዳል። ይሄ ሶስተኛው ዘላቂው የአገሪቱ የፖለቲካ መሰረት ምንድን ነው የሚለው ላይ የሚደረግ ውይይት ነው። በነኚህ ሶስት ደረጃዎች አልፋል በሚል ነው ያደረግነው። ገና የሽግግር ሂደቱ ገና መጀመሩ ነው እና እነኝን ደረጃዎች ማለፍ ግዴታ ይሆንብናል ብዬ አስባለሁ። አሁን ገና የመጀመሪያውን የመረጋጋትና የሰላም እንትኑን ላይ በአጠቃላይ እምነት ቢኖርም ገና እሱን ለማስፈጸም የሚያስፈልጉት ምንድናቸው የሚሉት በፖለቲካ ኃይሎች መካከል ውይይት ተደርጎ ገና እንትን አልተደረገም። ይሄ ይጀመራል የሚል ተስፋ አለኝ። ዚም ከዛ ቀጥሎ ደግሞ ወደ ሁለተኛው ደረጃ በነኙ የፖለቲካ ኃይሎች መካከል የሚደረግ ውይይት ይጀመራል ብዬ ተስፋ አደርጋለሁ። አሁን ያለው ገና የመጀመሪያውንም በደንብ ውይይት በማድረግ እና በመነጋገር በፖለቲካ ኃይሎች መካከል የሚደረገው ውይይት አልተጀመረም፣ ግን ሁላችንም ተስፋ የምናደርገው ይሄ ይጀመራል ብለን ግን እስካሁን ድረስ እንግዲህ ከዛሮች ግንቦት ሰባት አኳያ ያደረጋችሁት ሙከራ የለም? ያለውን አለመረጋጋት እኳ እንደው የተሻለ ማድረግ ምን ልባት ምን አይ ቲንክ በሁለት መልኩ ልናየው እንችላለን ይህንን። አንደኛው እኛ በራሳችን እንደ ድርጅት በአመለካከት ደረጃ ድርጅታችን ይዞ የሄደው ነገር ለግጭት ምክንያት እንዳይሆን በቀና ውይይት ላይ የተመሰረተ እንዲሆን ከህዝብ ጋር የምናደርጋቸው ውይይቶች ወደ ግጭት እንዳያምሩ ከመንግስት የጸጥታ ኃይሎች ጋር እየተነጋገርን በምን መልክ እናድርገው ችግር ይኖራል በሚባል ጊዜ ጊዜዎችን እያስተላለፍን በፊት ካሰብናቸውም ምቶች የተወሰኑትን ብቻ ነው ያደርግ ነው። ወደፊት የምናደርገው በዛ መልክ ነው። በተቻለ መጠን ድርጅታችን በምንም አይነት ለግጭት ምክንያት እንዳይሆን ወደ ግጭቶች መፈጠር ሁኔታውን ወደዛ የሚገፋ ነገር እንዳያደርግ በጥንቃቄ እየሄድንበት ነው። ከመንግስት ኃይሎች ጋር እየተነጋገርን ነው የምናደርገው። ይሄ አንደኛው በራሳችን የምንወስዳቸው እርምጃዎች ናቸው። በተለያዩ ቦታዎች ትንኮሳዎችም ምናምን በሚኖሩ ጊዜ አባሎቻችን፣ ደጋፊዎቻችን ወደዛ አይነት ግጭት ውስጥ እንዳይገቡ ከመምከር ጀምረን፣ ኢቨን እንደዚያ አይነት ትንኮሳዎች በሚኖሩ ጊዜ መሸሽ ለጊዜውም ቢሆን መብታችን ነው ብለን እንኳን ብናም ከህብረተሰባችን ጋር የመነጋገር የትም ቦታ የመነጋገር መብት አለን። ይሄ ነው ዴሞክራሲያዊ ስርዓት ማለት ለመፍጠር የምንፈልገው ስርዓት ይሄ መሆኑን እንኳን እያወቅን ለጊዜው ግን በስሜት የሚነዱ ብዙ ነገሮች ባሉበት ሁኔታ፣ ብዙ አለመረጋገቶች ባሉበት ሁኔታ ወደዛ አይነት ግጭት ውስጥ እንዳሄድ ጥንቃቄ የምናደርገው ነገር አለ። ይሄ የመጀመሪያው ነው። ሁለተኛው ግን እንደዚህ አይነት አገራዊ ውይይት እንደሚያስፈልግ እንደ አገራዊ መስማማት እንደሚያስፈልግ የፖለቲካ ኃይሎች በእነኚህ ጉዳዮች ዙሪያ ውይይት ማድረግ እንዳለባቸው ከሚመለከቷቸው የፖለቲካ ኃይሎችም ጋር ይሁን ከመንግስት ሰዎችም ጋር እንወያያለን በዚህ ጉዳይ ላይ እና በእነኚህ ሁለት መንገዶች ነው እየሄድንበት ያለ ነው። ወደዛ እንዲኬድ መንገዱን ለመጥረግ የሚያስፈልጉ ስራዎች እንዲሰሩ በመንግስትም በኩል በፖለቲካ ድርጅቶችም በኩል እነኚህን ውይይቶች በድርጅታችን ደረጃ እነኝን ውይይቶች እናደርጋለን። ይሄ ግን አንድ ድርጅትና ከአንድ እንትን ጋር የሚደረግ ብቻ አይደለም። ሁሉንም ማካተት ስላለበት ይህን ደግሞ በተወሰነ ደረጃ መንግስት ነው ኃላፊነቱን ወስዶ ይሄ የለውጥ ኃይሉ በመንግስት ውስጥ ያለው የለውጥ ኃይሉ ነው ይህንን ኃላፊነት ወስዶ ማድረግ ያለበት ብለን እናምናለን። ይህን እንዲያደርጉ ሀሳብ እንሰጣለን። ሰጥታችኋል። ሰጥተናል። እስኪ ወደ ኋላ ልውሰድዎትና ምናልባት በገዢው ፓርቲ ባሉት የለውጥ አራማጆች አማካይነት የተፈጠረው ለውጥ እስካሁን ድረስ ብዙ ሄዷል። ግን በአሁኑ ጊዜ የበለጠ አለመረጋጋት አለ። በተለይም ደግሞ እናንተ እና ሌሎችም ተቃዋሚ ድርጅቶች ተባ ውጭ የነበሩት ከመጡ በኋላ የአለመረጋጋት ተባበሰዋል የሚባል ነገር አለ። በእርስ አስተያየት በአሁኑ ጊዜ በኢትዮጵያ ውስጥ ያለው የሰላም እጦትና አለመረጋጋት ምክንያቶቹ ምንድን ናቸው ይላሉ? ያለንበት የለውጥ ሂደት ነው። በለውጥ ሂደት ላይ ሁለት አይነት የአለመረጋጋት ምክንያቶች አሉ፣ ሁሉ ጊዜ አንደኛው ይህንን የለውጥ ሂደት የማይደግፉ ኃይሎች የተረጋጋ ሁኔታ እንዳይፈጠር ሆን ብለው የሚያደርጉት እንትን አለ። እነኚህ ኃይሎች ጉልበታቸው ሙሉ ለሙሉ አልመከነም። እዚህ በቀድሞ ስርዓት ብዙ ገንዘብ ሲያካብቱ የነበሩ ሰዎች ናቸው። ለውጡ ገና ስር ድረስ ዘልቆ ዋናው ይሄ ለውጥ አራማጅ ከምትላቸው ኃይሎች በታች ያሉ መዋቅሮች ውስጥ ገና በደንብ ጠልቆ አልገባም። ብዙ ጭንቀት አለ። በብዙ እዛም ውስጥ ያሉት ሰዎች መካከል ምንድነው የወደፊት እጣችን ምንሆነው የለውጥ ተባለት እስከ መጨረሻው ከሄደኛ ምን እንሆናለን ምናምን የሚል ፍርሃትም ያላቸው ሰዎች ስላሉ እነኚህን ለውጡን በዋናነት ከላይ ሆነ የሚዘውሩት ሰዎች ያላቸውን ሀሳብ ወይ አለመረዳት፣ ወይ ቢረዱም የራሳቸው ጥቅም ይነካብናል ብሎ የሚያስቡ ሀይሎች ያሉበት ሁኔታ ስላለ በእነሱ በኩል የሚፈጠሩ የአለመረጋጋት ምክንያቶች አሉ። ይሄ አንደኛው ነው። ሁለተኛው ደግሞ በማህበረሰቡ በኩል ደግሞ የለውጥ ፍለጋው ግፊት በጣም ሀይለኛ ነው። ይሄ የለውጥ ፍለጋ ነገር ከብዙ መከራና ጭንቀት ውስጥ የወጣ ማህበረሰብ ስለሆነ እነኝህ ለውጦች ቶሎ እንዲሄዱ ይፈልጋል። እነኝህ ለውጦች ደግሞ በቶሎ አልሄዱም በሚል የሚፈጠሩ አለመረጋጋቶች አሉ። በአንድ በኩል የችኮላ ግር አለ፣ በሌላ በኩል ደግሞ ለውጡም እንዳይኖር የማደናቀፍ የሚፈልጉ ሀይሎች አሉ። ይሄ በጣም ካላጋነነው በሁሉም የለውጥ ሂደቶች ላይ ያሉ ነገሮች ናቸው። አንዳንድ ጊዜ ብዙ ጊዜ የምንረሳው አዲስ ስርዓት መፍጠር ጨዋታ አይደለም። አዲስ ስርዓት መፍጠር በጣም በጣም ብዙ ችግሮች አሉበት ነው ዴሞክራሲያዊ ስርዓት ለረጅም ጊዜ የጀመሩ ሀገሮች የፈረንሳይን አብዮት ብታየው ከመቶ ዓመት በላይ ፈጅቷል፣ ተረጋግቶ እንደው ሪል እንትን ስርዓት እስኪሆን ድረስ። የእኛ አገር ደግሞ ብዙ የተወሳሰቡ ችግሮች አሉበት ነው። ብዙ ትዕግስት የሚጠይቅ ብዙ በብልሃት የምትሄድባቸው ጉዳዮች አሉ። እነኛን ነገሮች እስክታገኝና እንደው የተረጋጋ መደላደል እስክደርስ ድረስ እንደነኛ አይነት መንገራገጮች መኖራቸው ምንም ሊገርመን አይገባም። ኤግዛጅሬትድ መሆን የለበትም። በለውጥ ጊዜ ደግሞ ግጭቶች የሚባባሱት በተለይ እንደዚህ አምባገነን ከሆነ ስርዓት ውስጥ ስትወጣ፣ አምባገነን ስርዓት እንደኝን ለውጦች እንትን አፍኖ ነው አስሮ ገድሎ ገርፎ ማንም ሰው ምንም ነገር እንዳያረግ። ይሄን ነገር ወደበለጠ ኢቬንቹዋሊ ወደበለጠ ግጭት እንደሚወስድ በደምብ ታይቶ ሀገሪቱ ልትፈርስ የምትደርስበት ደረጃ ላይ ከደረሰ በኋላ የለም ይሄ መንገድ አያስኬድም፣ በአዲስ መንገድ እንሂድበት፣ የዜጎች መብት የተከበረበት እንትን እንሂድ ስትል የምትፈጥረው ክፍተት አለ። ህብረተሰቡ ያንን የለውጥ ግፊት በቶሎ እንዲሆንለት የሚያደርገው መግፋታል። እንደ በፊቱ አታስረውም፣ አትደበድበውም። ገና ህብረተሰቡ የዚህን የለውጥ አካሄድ በደንብ ተረድቶ የሚካሄድበት በአንድ ጊዜ የሚሆን ነገር እንዳልሆነ ደረጃ በደረጃ የሚሆን ነገር እንደሆነ እስኪረዳ ድረስ እነ ግጭቶች ይኖራሉ። እኔ በጣም ሊያስገርመን አይገባም። ሁሉ ነገር አልጋ ባልጋ ቢሆን ነው ሊያስገርመን ይገባ ነበር። ዋናው አይናችንን ከኳሱ ላይ እንዳናነሳ ሊፈጠር የምንፈልገው ስርዓት ምን እንደሆነ በደንብ አውቀን ይሄን ስርዓት ለመፍጠር ደግሞ ከወጣንበት መከራና ከተፈጠረው በጣም የተወሳሰቡ ችግሮች በዚህ በ27 ዓመት ከተፈጠሩት የተወሳሰቡ ችግሮች ወጥተን ወደ አዲስ የተረጋጋ ስርዓት ለመሄድ ጊዜ የሚወስድ መሆኑ፣ እስከዛ ድረስ ግን እነኚህ ቅድም ባልኳቸው ምክንያቶች ግጭቶች ሊኖሩ የሚችሉ መሆኑ፣ እነኚህ ግጭቶች ግን በአዲስ ያፈታት ዘዴ፣ እንደ በፊቱ በጉልበትና በእንትን ብቻ ሳይሆን በአዲስ ያፈታት ዘዴ ለመፍታት በመንግስትም ተቋማት መካከል ገና የጠነከረ አዲስ የአፈታት እንትኖች በሌሉበት የድሮ ስርዓት በተወሰነ ደረጃ ሰፖርት ሲያደርጉ የነበሩ ተቋሞች ስለሆኑ የነበሩት የሚያውቁበት ከዚህ በፊት የሄዱበት የነበረውን ነገር ይዘው አንዳንድ ጊዜ በሱ ሲገፉበት፣ የለም ያ አያስኬድም በአዲስ መንገድ መካሄድ አለበት የሚባለው ገና ተቋማዊ መሰረት ይዞ በደምብ ጠንክሮ በማይሄድበት ሁኔታ እነዚህ ችግሮች ምንም የምትወጣባቸው ከነሱ ታይቀር የብሔራዊ አንድነት መንግስት ቢቋቋም የተሻለ ሰላምና መረጋጋት ያመጣል የሚሉ የተቃዋሚ ፓርቲዎች አሉ። ይህን ጥያቄ እናንተ እንዴት ታዩታላችሁ? ፕሮፌሰር ብርሃኑ ለዚህና ለሌሎች ጥያቄዎቼ መልሶቻቸውን ሰጥተውኛል። በሚቀጥለው ዝግጅት ይዤ ቀርባለሁ። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው፣ ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን የምናልፈው በሰብአዊ መብት ጥሰትና በሙስና ወንጀሎች ከፍተኛ የመንግስት ኃላፊዎች በሕግ መጠየቃቸው ስር ነቀል እርምጃ መጀመሩን ያመላክታል ሲሉ አንዳንድ ታዛቢዎች ለቪዮ የተናገሩ። እርምጃው የሚቀጥል ከሆነ ወደ መተማመን ሊያመራ ይችላል ያሉም አሉ። የሰብአዊ መብቶችን ጥሰትና ሙስና ለመዋጋት ዋናው መሳሪያ ግን ስርዓትንና ተቋማትን መለወጥ ነው ሲሉ መክረዋል። መለስካቸው አምሃ ዘገባ ልኳል። ከአቶ ቁምላቸው ዳኜ የሕግ አማካሪና ጠበቃ እንዲሁም በአሁኑ ወቅት የሕግና ፍትሕ አማካሪ ምክር ቤት አባል አቶ በፈቃዱ ኃይሉ እውቅ ጦማሪ ወይም የኢንተርኔት አምደኛ በኢትዮጵያ የተቃውሞ ፖለቲካ ለረጅም ዓመታት የታገዱና የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት በአዲስ አበባ ዩኒቨርሲቲ ያስተማሩ ዶክተር መረራ ጉዲናን ትናንት ከጠቅላይ አቃቢ ሕጉ በተነገረው ነገር የተሰማቸውን እንዲያጋሩኝ ነበር የጠየኳቸው። በመጀመሪያ አቶ ቁምላቸው ዳኜ፣ አንደኛው የሚያስደስተው ነገር ምንድን ነው? ከጊዜ በኋላም ቢሆን አዲሱ ጠቅላይ ሚኒስትር ከመጡ ጊዜ ጀምሮ የጸጥታ የመንግስት ጸጥታ ኃይሎች፣ የመንግስት የደህንነት ተቋማት ሰብዓዊ መብት እንደሚጥሱ በአደባባይ ማመኑ፣ ይህንም እንደማይታገስ መግለጹ አንድ መሰረታዊ ነገር ነው። ኢትዮጵያ ሰብዓዊ መብቶች ጉባኤ ለአመታት ሰብዓዊ መብቶች ጥሰት ሪፖርቶችን ሲያወጣ ሰሚ አግኝቶ አያውቅም ነበር። እንዳትልኩልን የተባልንበት ጊዜ ነበር። በተጨባጭም በመንግስት ምንም አይነት እርምጃ ሲወሰድ አይተን አናውቅም ነበር እውነት ለመናገር ነገር ግን አዲሱ አመራር ከመጣ ወዲህ በዚህ ረገድ አንደኛ ጥፋቶቹ መፈጸማቸውን በግልጽ መታመን መጀመሩም አንድ ነገር ነው። ሁለተኛ ደግሞ ጥፋት ፈጻሚዎቹ ላይም እርምጃ መውሰድ መጀመሩ የበለጠ የሚያሳይ ነገር ነው። ይሄ ግን የመጀመሪያ እንጂ የመጨረሻው እንደሚሆን ተስፋ እናደርጋለን። ምክንያቱም ትናንትናም ጠቅላይ አቃቤ ሕጉ ሲናገሩ እንደነበረው ከዚህ በፊት ሁላችንም እንደምናውቀው በኢትዮጵያ ውስጥ መግረፍና ማሰቃየት ዋነኛ የወንጀል ምርመራ ዘዴ ሆኖ ጥቅም ላይ ከኋላ በጣም በርካታ ዓመታት አልፈዋል እና ይሄ ተቋማዊ ሆኗል። ዶክተር መረራ ጉዲናም የዘወትር ተጠራጣሪነታቸውን ሳሸሽጉ ይህን ብለው ነበረም። በአጠቃላይ ጥሩ ጅምር ነው። ምናልባት ከዚህ የበለጠ አስደንጋጭ ነገሮች ሊኖሩ ይችላሉ። ባለፉት ሀያ ሰባት ዓመታት እስካሁን በዚህ ደረጃ መድረሳቸው ምናልባት ለውጡንም ወደ ተስፋ ሰጪነት ሊለውጥ የሚችል እርምጃ ነው። ምናልባትም እንደ ደቡብ አፍሪካም የእውነት ፍለጋና የእርቅም መንገድ ብቻ ማ ወደሚችልበት ደረጃ ሊገንፋ የሚችል ነው። ለውጡንም ምናልባት አንድ እርምጃ ወደፊት ሊወስድ የሚችል ተጨባጭ እርምጃ ነው ብሎ ተስፋ ማድረግ ይቻላል። ለታዋቂው ጦማርኛ ለአቶ ፈቃዱ ኃይሉ ደግሞ ዜናው በእጅጉ አስደሳች ነበረ። እውነቱን ለመናገር በጣም ስር ነቀል የሆነ እርምጃ ነወሰር ተጀመረ ማለት ከዚህ በፊት የነበረን ምንድን ነው? አሁን ይሄ ለውጥ መምጣት ከጀመረ ወዲህ ትርቅቱ ምንድን ነው? ይቅርታ ይቅርት ስለሆነ ይቅርታና ፍትህ ተጣልተው ነበር እየከርሙ ያሉት ማለት ይቻላል። እና ይሄ ፍትህን እንደማስመለስ ነው ማለት። አንዳንድ ነገሮች ይቅር ሊባሉ ይችሉ ይሆናል። ግን በተለይ በሂውማኒቲ ላይ የተደረገ ጭካኔ እና እንደገና ደግሞ ሀገርን በሚዘገንን ጥቅቀት መዝረፍ ይቅርታ ድረስ እንደሆነ ነበር። እንግዳ የሆነባቸውን ነገርም የገለጹ ነበሩ። አቶ ቁምላቸው ዳኘ ከጠቅላይ አቃቢ ህጉ የሰሙት በአብዛኛው የሚጠብቁት የነበረ ቢሆንም ያልጠበቁትንም የሰሙ ይመስላሉ። ነገር ግን ትንሽ ያስገረመኝ ነገር ምንድን ነው፣ ዜጎችን ለመደብደብ፣ ለማሰቃየት የስቃዩ ደረጃ ምን ያክል እንደሆነ በየወቅቱ ስራዬ ተብሎ ቁጭ ተብሎ የሚገመገም መሆኑ እና የተሻሉ ወይም የባሱ ጭካኔ እና የማሰቃያ መንገዶች እንዲደራጁ መመሪያ መሰጠቱ፣ ሰዎችም የሚገመገሙት አነስተኛ በደል ደረሰ፣ አነስተኛ ማሰቃየት ፈጽመሃል ወይ አነስተኛ ግርፋት አድርገሃል እየተባለ መሆኑ በጣም ትንሽ አስገርሞኛል። ዶክተር መረራም ያስደነግጣቸው ነገር ነበረ ሌሎቹን አውቃቸው ነበር በተለያየ ደረጃ ግን ግብረ ሶዶም የሚባለው ወንድ በወንድ ላይ በጆዳ ባህል በጣም ትንሽ ያስደነግጣል ገባህ ባህላችን ያልተለመደ ትልቅ ነውር ነገር ነው ሌሎቹን እንደማኮላሸት እንግዲህ እሱ በጫ ቋንቋ ዘሪዳ ፈራ ብሎ መደረግ አለበት በሚሉትም ለሶስቱም እንግዶቼ ጥያቄ አቅርቤ ነበረ። ከህግ አኳያ መሆን አለበት የሚሉትን አቶ ቁምላቸው ዳኜ ሀሳባቸውን አካፍለዋል። መንግስት ይሄ ድርጊት ሲፈጸም እንደነበረ አምኗል። ሰዎቹ ላይም በደል እንደደረሰ ጠቅላይ አቃቤ ሕጉ ትናንትና በዝርዝር ገልጿል፣ የደረሰውን በደል። ስለዚህ እነኚህ በደረሰባቸው ዜጎች ሊካሱ ይገባል። መንግስት እነኚህ ሰዎች ካሳ እንደሚከፈልበት ሁኔታ መመቻቸት አለበት። በዳዮቹም ራሳቸው የፍትሐ ብሔር ክስ ቀርቦባቸው ከወንጀል ተጠያቂነት በተጨማሪ የፍትሐ ብሔርም ተጠያቂነት ሊከተላቸው ይገባል። ምክንያቱም ይሄ እንዲህ አይነት የሰብአዊ መብሰት መፈጸም በወንጀልም በፍትሐ ብሔርም እንደሚያስጠይቅ በግልጽ መልእክት ሊተላለፍ ይገባል። ህዝባችንም ቢሆን ይህን ነገር መቼም ቢሆን ሊታገሰው አይገባም። ተመሳሳይ ድርጊቶች የፈጸሙ አካላት ላይ ጥቁሞ በመስጠት ወደፊት ተመሳሳይ ድርጊት ለመፈጸም የሚሞክሩ የጸጥታና የፖሊስ አካላት ላይ ወደ አሁኑ ተጠያቂ በማድረግ ይሄ ነገር እንዳይፈጸም ይሄ ባህል፣ አስከፊ የሆነ ባህል እንዲሻር ቁስላችንም እንድሽር ማድረግ አለበት። የፖለቲካ መሪው ዶክተር መረራ ጉዲና ፖለቲካዊ መፍትሄውን ያስቀድሙ ይመስላሉ። ብሔራዊ መግባባት ያስፈልጋል። ኢትዮጵያ አብዛኛው ኢትዮጵያ የኔ መንግስት ነው ብሎ ከቅልበሳም ለመከላከል እየተደረገ ያለው ለውጡም የተሻለ ዋስትና የተሳካ ዲሞክራሲያዊ ስርዓት ጎዳና እንድንይዝ ዘላቂ እና አስተማማኝ ነጻና ፍትሃዊ ምርጫ በሀገራችን እንዲመጣ ለማድረግ እንዲቻል ሁሉም ሀይሎች የሚጋጁ ሲያቀርበን የብሔራዊ መግባባት ቢዝ ነው። አቶ ቁምላቸው የመፍትሄ እርምጃዎች ብለው ከዘረዝሯቸው አንዱ የመንግስት አካላትን ተጠያቂነት ማረጋገጥ የማይታለፍ መሆኑን ነው። የብረታ ብረትና ኢንጂነሪንግ ኮርፖሬሽን ኦዲት እንዳይደረግ ህግ በመደንገጉ ከፍ ያለ ስህተት እንደተፈጸመም አስታውሰዋል። ከዚህ በተጨማሪ መደረግ አለባቸው ያሏቸውንም ጠቁመዋል። ሁለተኛው ነገር እነኚህን ተቋማት ማናቸውን የመንግሥታዊ ተቋም እየተከታተሉ የሚፈጸሙ ምዝበራዎችን የሚፈጸሙ ዘረፋዎችን ሌብነቶችን እንዲያጋልጡ ለሚዲያ ተቋማት ለመገናኛ ብዙሀን ሙሉ ነጻነት መስጠት ያስፈልጋል አስፈላጊው መረጃ በወቅቱ እንዲያገኙ ማድረግ ያስፈልጋል በሶስተኛ ነገር ደግሞ እንደዚሁ ይህን ነገር ህዝቡ በተደራጀ መልክ መታገል ስላለበት የሲቪል ማህበረሰብ ተቋማት በነጻነት የሚንቀሳቀሱበትን ምህዳር ማበጀት ያስፈልጋል እነኚህ ባለመኖራቸውም ጭምር ነው እዚህ ደረጃ እስክንደርስ ድረስ በቢሊዮኖች የሚቆጠሩ የሚቆጠር ገንዘብ ለመዘረፍ ምክንያት የሆነው በዚህ ምክንያት ነው። ሌላ የመጨረሻው ነገር ደግሞ ያው ነፃና ጠንካራ ፍርድ ቤት ያስፈልገናል። የሚያስፈጽም ተጠያቂ የሚያደርግ ማለት ነው። ምንም አይነት የፖለቲካ ገደብ መኖር የለበትም። እነኝህኑ ለማድረግ ግን አሁንም ቁልፍ ስራ ነው ብየማስበው እና ረጅም ጊዜ የሚወስድ የሚመስለኝ፣ በመሰረቱ ኢትዮጵያን መንግስት አስተዳደር የሲቪል ሰርቪስ የምንለውን ማለት ነው። የመንግስት አስተዳደር ስርዓቱን ከስር መሰረቱ ሲቪል ሰርቪሱን መቀየር ያስፈልጋል። አሁን ያለው ኢትዮጵያ ሲቪል ሰርቪስ የተዋቀረው በፖለቲካ ታማኝነት ነው። የመንግስት ስራ እንዲሰራ የሚጠበቀው በካድሬዎች ነው፣ በባለሙያዎች አይደለም። ከካድሬዎች እጅ ወጥቶ በባለሙያዎች እጅ ካልገባ በስተቀረ ብቃት ባላቸው ባለሙያዎች እጅ እስካልገባ ድረስ የመንግስት ሰራ በየደረጃው ያለው ማለት ነው እዚህ ሀገር ውስጥ ዘረፋ መቀጠሉ አይቀርም። እዚህ ሀገር ውስጥ መቼም ቢሆን ጥራት ያለው ህዝብን የሚያረካ አሰራር ልናገኝ አንችልም። ስለዚህ ሲቪል ሰርቪሱን እንዳለ ከስር መሰረቱ ማስተካከል ያስፈልጋል። በሙሉ ፈትሾ በባለሙያ ብቻ ማደራጀት ያስፈልጋል። ማናቸውም ቅጥርም ሆነ እድገት በሙያና በእውቀት ብቻ የሚደረግበትን መንገድ መዘርጋት ያስፈልጋል። አሁን ያለው ፓርቲና መንግስት የተቀላቀለበት አሰራር ፈጽሞ ተቀባይነት የሌለው ስለሆነ ይሄ መወገድ አለበት። በጣም አመሰግናለሁ። ትኩላቸው አመሰግናለሁ። በዜጎች ላይ ሲደርስ የነበረው የሰብአዊ መብት ጥሰትና ውስን በሆነው የሀገሪቱ ሀብት ላይ የተደረገውን ምዝበራ መንግስት ይፋ ማድረጉና አጥፊዎችንም በቁጥጥር ስር ማዋሉ ማንም ከህግ በታች መሆኑን ማሳያ ነው ሲሉ አንዳንድ የባህር ዳር ከተማ ነዋሪዎች ገለጹ። መንግስት የህግ የበላይነትን ለማስከበር በሚያደርገው ጥረት ከጎኑ መሆናቸውን የተናገሩት አስተያየት ሰጪዎች እርምጃው በተዋረድ ወደታች መውረድ አለበት ብለዋል። ይህ በእንዲህ እንዳለ የአማራ ዲሞክራሲያዊ ፓርቲ አዴፓ ባወጣው መግለጫ ሌብነትና ኢሰብአዊ ድርጊት የፈጸሙ ተጠርጣሪዎች የትኛውንም ብሔር አይወክሉም ያለው መግለጫው በዜጎች ላይ ጥቃት ሲፈጽሙ የነበሩ ግለሰቦች ለሕግ እንዲቀርቡ የተወሰደው እርምጃ የክልሉ መንግስት የሚደግፈው ሲሆን ህጋዊ ድጋፍ ለማድረግ ዝግጁ መሆኑን መግለጫው አክሎ አትቷል። አስቴር ምስጋናው ተጨማሪ ይዛለች። የፌዴራል አቃቢ ሕግ ባለፉት አምስት ወራት በሰብአዊ መብት ጥሰትና ውስን የሆነውን የሀገሪቱን ሀብት አባክነዋል ያላቸውን ግለሰቦችና ተቋማት ምርመራ ሲያካሄድ ቆይቶ የምርመራ ውጤቱን ከሰሞኑ በመግለ መግለጫው ይፋ አድርጓል። ከመግለጫው በኋላ መንግስት ተጠርጣሪዎችን ከያሉበት እየሰበሰበ በህግ ጥላ ስር እየዋለ ይገኛል። መንግስት የህግ የበላይነትን ለማስከበር የሚያደርገው ጅማሮ በርታ የሚያስብል ነው ይላሉ አንድ የባህር ዳር ከተማ ነዋሪዎች። ስሜ ጌታ የኢትዮጵያ ህዝብ ተስፋ ቆርጦ አይነኬ ናቸው ብሎ ያለበት ዘመን ነበር። ያ ታሪክ ተቀይሮ ዛሬ ደግሞ እናይነኬዎች በትክክል የህግ የበላይነት መኖሩን የሚያዩበት ህዝቡም የህግ የበላይነት አለ ብሎ ተስፋ የሚያደርግበት ሁኔታ ነው የተፈጠረው። እና ይህ ግን ጅምር ነው። ከዚህ በላይ እንዲሄድ ከዚህ በላይ እንዲጠነከር ምክንያቱም በኢትዮጵያ ባለፉት 27 ዓመታት ውስጥ በርካታ የሚባሉ የሀብት ምዝበራ እንዲሁም የሰብአዊ መብት ጥሰት ነው የተከሰተው። እና ያ ሁሉ እንዲህ በአንዴ አንድ ሁለት ሰዎች ሰዎችን በማሰርና የህግን የበላይነት በማስከበር ብቻ የሚቆም ሳይሆን ከታች ድረስ በትክክል ታይቶ ተጠንቶ ህግን የጣሱ አካላት የሚጠየቁበት መንገድ መፈጠር አለበት ብዬ ይላለሁ። አቶ አሸናፊ አካሉ ባለፉት ጊዜያት ከባድ የሚባል የሰብአዊ መብት ጥሰት የደረሰባቸው ግለሰብ ናቸው። ዛሬ አጥፊዎቹ በቁጥጥር ስር መዋላቸው አምባገነን የሆነው ሁሉ ከህግ በታች መሆኑን ያወቅንበት ሰዓት አሁን ነው ይላሉ። ላለፉት የአምስት ዓመት ተኩል እስር ቤት ነው የቆየሁትን የመንግስት ጠቅላይ አቃቢ ህግ ካቀረበው ሪፖርት ውስጥ ብዙ የሚባለው እኔ የደረሰብኝ ግፍ ነው። ጠቅላይ አቃቢ ህግ ላይ ምስክር ሆኛለሁ። የተያዙት ሰዎች መረጃና ማስረጃ ተጠናክሮ ነው የተያዙት። እንዳለፉት እንደ 27 ዓመት ምንም መረጃና ማስረጃ ሳይኖር ሰውን ይዞ በመደብደብ መረጃ መሰብሰብ አይደለም የተያዘው። ቅድም አዲስ ነው ሪፎርሙ ጥደስ የሚል ነው። መጀመሪያ ከአንድ ወር በፊት ምስክርነታችን ሰጥተናል። ብዙ ሰዎች የሰጧሉ። እንደኔ ፎጣ ካፍንጫችን ላይ አድርጎ ውሃ በመጨመር አየርና ውሃውን በተመሳሳይ ሰዓት እንድንስበው በማድረግ በጣም አስጨናቂ የሆኑ ምርመራዎች ገልብጦ ቶርችን ማድረግ እንደተነገረው ራቁታችን የተለያዩ ብዙ ነገሮች በቃ አሁን መጥቀስ የማልፈልጋቸው ብዙ በቃ ከጭንቅላት በላይ የሆኑ ነገሮች ነው የተፈጸሙብን። ከነዚህ ውስብስብነት የተነሳ ነገሩ በሚስጥር ተይዞ እኛም እኔም አንዱ ምስክር ነኝ። ጠቅላይ አካባቢ ላይ ምስክር ነኝ። እኔ አሁን ለሌሎችም የኢትዮጵያ ሕዝቦች መምከር እና መናገር የምፈልገው የሚያውቁትን ነገር ያለምንም ምንም መሸማቀቅ አሁን ጊዜው ጊዜው እውነት የሚወጣበት ጊዜ ስለሆነ አጋዥ በመሆን ወንጀል የሰሩ ሰዎችን በማጋለጥ ጭምር መተባበር መቻል አለበት። ለመንግስት ደግሞ መናገር የምፈልገው መንግስት ለአንድ ሳምንት የሚዲያ ግብዓት ብቻ አድርጎ ከአሁን በፊት እንደምናያቸው መሆን መቻል ያለበት፣ በሙስናውም ዘርፍ በሰብአዊ መብት ጥሰቱም ዘርፍ በሌላኛውም በማንኛውም ወንጀል ውስጥ የተሳተፉ ሰዎችን የመያዙ ስራ እስከታች እስከ ቀበሌ መውረድ መቻል አለበት። ይህ በእንዲህ እንዳለ ትላንት ማምሻውን የአማራ ዲሞክራሲያዊ ፓርቲ አዴፓ መግለጫ አውጥቶ ነበር። ፓርቲው በመግለጫው አጽንኦት የሰጠው ነገር ቢኖር ሌብነትና ኢሰብአዊ ድርጊት የፈጸሙ ተጠርጣሪዎች የትኛውንም ብሄር አይወክሉም ነው ያለው። በዜጎች ላይ ጥቃት ሲፈጽሙ የነበሩ ግለሰቦች ለህግ እንዲቀርቡ የተወሰደው የሚለውን እርምጃ የክልሉ መንግስት የሚደግፍ ሲሆን ህጋዊ ድጋፍ ለማድረግ ዝግጁ መሆኑንም በመግለጫው አትቷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የኤርትራ መንግስት ለአልሸባብ ድጋፍ ያደርጋል በሚል ለዘጠኝ ዓመታት ያህል ጥሎት የነበረው ማዕቀብ ማንሳቱ ይታወሳል። ይህንን ተከትሎ በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማና አካባቢዋ የሚኖሩ ትውልድ ኤርትራውያን አሜሪካውያን በሎስ አንጀለስ የኤርትራውያን ባህል ማዕከል የደስታ መግለጫ ፕሮግራም አዘጋጅተው ነበር። በዚሁ ዝግጅት ላይም ሎስ አንጀለስ የሚገኘው ሪፖርተራችን ዳንኤል አርጋው ከኤርትራውያን ማህበረሰብ የስራ ኃላፊዎች ጋር ቆይታ በማድረግ የሚከተለው ልኮልናል። በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ለዘጠኝ ዓመታት ያህል ጥሎ የነበረውን ማዕቀብ ማንሳቱን ተከትሎ በሎስ አንጀለስና አካባቢዋ የሚኖሩ ኤርትራውያን አሜሪካውያን በማህበረሰብ አገልግሎት ጽፈት ቤታቸው የደስታ ምሽት በትላንትናው እለት አክብሮ አምሽቷል። በኤርትራ ላይ የተጣለው ማዕቀብ በመነሳቱ የተሰማቸውን ስሜት ያጋሩኝ ዘንድ እዚህ ሁለት እንግዶችን ጋብዣለሁ። አስኖረም ተሰማረን እባላለሁኝ። እዚህ ነው የምኖረው። የሎስ አንጀለስ ኮሚኒቲ ወይም ማህበረሰብ ሊቀመንበር ነን። ማዕቀቡ በመነሳቱ እንደው ምን ተሰማት? አቶ አስመረው በጣም ተደስቻለሁ። ሁላችን የኤርትራውያን አገር ውስጥ ያለነው ወይ ውጭ አገር ያለነው በጣም ይህንን ቀን ልክ እንደ ሁለተኛ ነጽነት ሆኖ ነው የሚሰማን ምክንያቱም ብዙ ህዝባችን ወጣቶቻችን ጠቅላላው ሀገራችን ውጭ ሀገር ያሉ የሆኑ ውስጥ ሀገር ስንት ስቃይ አሳልፈው በመጨረሻ ግን ይህንን መፍትሄ በማግኘቱ በጣም ተደስተናል ስሜ አምባሳደር ብርሃን ይባላል ሎስ አንጀለስ ባህላዊና ሲቪካዊ ሴንተር ሊቀመንበር ነኝ እንዲሁም በተጨማሪ ደግሞ የቆንስላዊ ጉዳዮች ሀላፊ ነኝ ማለት ነው በኤርትራ ላይ የተጣለው ማዕቀብ በመነሳቱ የተሰሙት ስሜት እንዴት ይገልጹታል? ይህን ማ መግለጹም ያስቸግራል። በጣም በጣም በጣም ነው ደስ ያለን። ኢንፋክት ብዙ ጊዜ ወስዷል የሚል እምነት ነው ያለኝ። በአንድ አመት ውስጥም መነሳት የነበረበት ማዕቀብ ነው እና እኛ እዚህ ያለነው ደግሞ ልክ እንደ አገር ቤት ያሉት በጣም ደስ ብሎናል። እንደምታየው ሁሉም ደስታውን ለመግለጽ እዚህ ተሰባስቧል ማለት ነው። እንደው የኤርትራ መንግስት በተለያዩ ዓለም አቀፍ የሰብአዊ መብት ድርጅቶች በሰብአዊ መብት ረገጣ ጥሰት፣ በተለያዩ ጊዜያቶች ጋዜጠኞችን በማሰር ክስ ይመሰረትበታል። ምንም እንኳን ማዕቀቦ ቢነሳ የሚለወጥ ነገር የለም የሚሉ ወገኖች አሉ። በእናንተ በኩል ምን አስተየት አላችሁ? አንደኛው ክስ ምን ነበር? ኤርትራ ለአልሸባብ ትደግፋለች ታስታጥካለች የሚል ክስ ነበር ግን እንደምታውቀው ምንም አይነት መረጃ ስለሌለ ነው የጣሉት እና ብዙ አይነት ክሶች በተለያዩ ጊዜያት አይተናል እና እነሱም ልክ እንደዚህ ምንም አይነት መሰረት እንደሌላቸው ነው እኛ የምናውቀው ማለት ነው እና ችግሩ ምን መሰለ የሁሉ ነገር የመጣው ከውጊያ በኋላ ነው እና ውጊያ እውቅቷል አንድ አዲስ ምዕራፍ ተከፍቷል። አሁን የሰላም ምዕራፍ እና ሁሉም ነገር አንድ በአንድ እንደሚፈታ እርግጠኛ ነኝ። አቶ አስመረው የሚጨምሩታል። ልክ ወንድሜ እንዳለው ብዙ ክስ ተመስርተዋል፣ ተመስርቶ ነበር። ግን ይህንን ሁሉ ክስ መሰረት የሌለው አላማው የተለየ ነው እንጂ እውነትም አይደለም። አሁን ኤርትራ እንደ ሀገር እንደ ትቆም ህዝቡዋ በሰላም እንዳይኖር ለማድረግ የተደረገ ተንኮል እንጂ ይህ ሁሉ በኤርትራ የተከሰተው ክስ እውነት አለመሆኑ ብቻ ነው እኔ የማውቀው። ችግር የለም ማለት አይደለም፣ ግን እንደሚሉት የኤርትራ የተለየ ችግር እንደተለየ ችግር ተወስዶ በዚሁ የማያስፈልግ ማዕቀብና ችግር መግባቱ ተገቢ አልነበረም፣ ነው የሚለ። እንግዶቼን እጅግ አርጌ አመሰግናለሁ። እኛ ምን አመሰግናለን። ዳ የእንግዲህ አድማጮች፣ የዛሬው የጋቢና ጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሬክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው ጽዮን ግርማና እኔም መስታወት አራጋው ነበር። ዝግጅታችንን ያቀናበረልን ሞክቢል ያብሮ ነው። መልካም ምሽት። በነጋው ክሶ እንገናኝ።

kun radio segala